ጀርመንን ከአውሮፓው የሁለት ሺህ ስምንት የኢኮኖሚ ቀውስ የታደጉ የሶሪያውያን ስደተኞችንም በገፍ ተቀብለው እናት ወይም ማማ መርኬል የሚል ስያሜ የተቸራቸው መራሒተ መንግስት አንጌላ መርኬል በኢትዮጵያም ዘንድ በስፋት በመልካም ስማቸው ይታወቃሉ። በአዲስ አበባ ጎዳናም ሁለት ወጣቶችን አስተያየታቸውን ጠይቀን ነበር። ዳን ላይ በቀለ እባላለሁ። አዲስ አበባ ነው የምኖረው። ስለ አንጌላ መርኬል ያለኝ ሀሳብ ከኢትዮጵያ እንኳን የሚሰደዱ ስደተኞች ቢያንስ መጠለያ አግኝተው እንደዚህ በግል የምናውቃቸው ሰዎች የተሻለ ነገር አግኝተው የስራ ፈቃድ ምናምን እንደሚያገኙ እዛ የሚኖሩ የኛ ዘመዶችም የተሻለ ነገር ነገር አሁን እንዳለ እናውቃለን። ለኢትዮጵያ ግን እንደ ሀገር የተለየ ተጽዕኖ አውንታ፣ አሉታ ብለን እንኳን ብንከፍለው ይህን ያክል የሚታይ ተጽዕኖ አሳድራለች ብዬ አላስብም። አቤል እባላለሁ አዲስ አበባ ነዋሪ ነኝ። አንግላ ሜርከል በ2005 የጀርመን መራሔ መንግስት ሆነው ከመጡ ወዲህ በተለይ በስደተኞችና ና የአውሮፓ ትልቁ የኢኮኖሚ ቀውስ በ2008 ና 9 ከተፈጠረ ወዲህ ያለውን ሁኔታ በተሻለ መልኩ እንዲስተካከል ዓለምም አውሮፓም ለስደተኞችም ከኢኮኖሚ ጋር ተያይዞ ያለውን ነገር በከፍተኛ ሁኔታ እንዲሻሻል እና ከ2015 ጀምሮ ወደ አንድ ሚሊየን የሚሆኑ ስደተኞች ተቀብለው ትልቅ ስራ ሰርተዋል። ከኢትዮጵያ ጋር በተያያዘ ስደተኞች ከሀገራቸው ሳይወጡ የተሻለ የኢኮኖሚ ሁኔታ፣ የኑሮ ሁኔታ የሚፈጠርበትን እድል ለማመቻቸት ትልቅ እንቅስቃሴ አድርገዋል። ጋዜጠኛ ስላባት ማናዬ በጋዜጠኝነት ሙያው የዓለም አቀፍ ጉዳዮችን በመተንተን ይታወቃል። ሁለት መጽሐፍትንም በኢትዮጵያ ጂኦፖለቲክስ ላይ የጻፈው ስላባት የስልጣን ዘመናቸውን ስላጠናቀቁት መራሄተ መንግስት አንጌላ ሜርከል ይህን ብለዋል። መራሄተ መንግስት አንገላ ሜርከልን ከመጡ በኋላ የነበረው የዓለም የፖለቲካ ስርዓት በተለይ ምራብ ዘመሙ የሚባሉት አካባቢዎች የተረጋጋ መሪዎች ያጡ ትና በተለይ ቀኝ አክራሪ የሚባሉት በአውሮፓ እያቆጠቆጡ የመጡበት ወቅት ከመሆኑ አኳያ የአሜሪካም ከአንዱ ቀውስ ወጥታ ወደ ሌላ ቀውስ በውጭ ባሰማራችው ወይም ጦርነት ብለኮሰችበት ሁኔታ ስታየው የአንጌላ ሜርክል ግን ተከታታይነት ያለውና ሚዛን አስጠባቂ ሆኖ ነበረ የምመለከተው። ሁለት ሺህ አስራ አምስት የሶሪያ ቀውስ ምክንያት በርካታ የሶሪያ ስደተኞች በኤጂያን ባህር እያቋረጡ ቱርክ ወደ ግሪክ፣ ወደ ጣሊያን፣ ከዚያም ደግሞ በሌላ በኩል በሀንጋሪያ ሲያደርጉ የፖለቲካ ጫና የሚደርስባቸው አብዛኛው የሶሪያ ስደተኞች አስታውሳለሁ። ኒውሲክ መጽሔት ላይ ማማ ሜርክል የሚል ርዕስ ወጥቶ ነበረ። በዚያ የተነሳ የእናትነት አይነት ስብዕና ያላቸው ሆኖ በዛ ታይዋለ። በጀርመን ሀገር ቆይታ የነበራቸውና በኢትዮጵያና ጀርመን ግንኙነት ላይ መጽሐፍ ያሳተሙ በአዲስ አበባ ዩኒቨርሲቲ የአፍሪካ ጥናት ምርምር ተቋም መምህር ዶክተር መሐመድ ሀሰን በበኩላቸው ሰላምነት ስልጣን ላይ ቆይታቸው ጀርመንንም ሆነ ራሳቸውን ትልቅ ታሪክ ሰርተው ያለፉ እንደሆነ ነው የሚታየው። አለም የመሰክረው ጀርመን ፖለቲካ ብዙ አውቃለሁ ብዙ ኖር ያለሁ የሰሩት ስራ በጎ እንደሆነ አውቃለሁ። ከኢትዮጵያ ጋር ለማገናኘት ስሞክር ዶክተር አብይ አህመድ ስልጣን ላይ እንደመጡ የመጀመሪያ ጀርመን እንዲጎበኙ ያደረጉ መሪ ናቸው። በግድቡም ዙሪያ የወሰዱት አቋም ኢትዮጵያን የሚደግፍ ነው። አስተያየት ሰጪዎቹ መራሒተ መንግስት አንጌላ ሜርከል የአውሮፓ ፖለቲካ ሚዛን አስጠባቂ ሲሉም ገልጸዋቸዋል። ሳይንቲስትነታቸውም የጠቀማቸው ይመስለኛል። የአየር ንብረት ለውጥ ላይ ትልቅ ትኩረት ከሰጡ መሪዎች ናቸው። ከኢትዮጵያ ጋርም በተለይ ለአየር ንብረት ለውጥ መቋቋሚያ እና መከላከያ መልካም የልማት አጋር ነች ጀርመን። ከዲፕሎማሲ ማኳያ ካየው ከአድዋ ድል በኋላ የተፈረመውን ስምምነት ተከትሎ ቅድሚያ ኤምባሲያቸውን ከከፈቱ ሀገራት አንዷ ጀርመን ነች። መራሂተ መንግስት ደግሞ ያንንም ከኢትዮ ጀርመን ከአፍሪካ በትልቁ ትልቅ እንቅስቃሴ አድርገው ነበር። ኮምፓክት አፍሪካን ታውቃለህ? እነዚህ እነዚህ መልካም እይታ የነበራቸው መራሂተ መንግስት አድርጌ ነው የምወስደው። በተለይ ቴክኒካል ትምህርትና ስልጠና፣ እነዚህ ነገሮች ላይ ትብብራቸው ጠንካራ ነው። የእሳቸው ስብዕናና ና የእሳቸው ፖለቲካ ከስደተኞች አንጻር ገዝፎ የሚታዩ ብዙ ሲሪያኖች ጀርመን ውስጥ እንዲኖሩ አድርገዋል። በዚህም በሀገር ውስጥ ፖለቲካም በውጭም ደጋፊም ወቃሽም አላቸው። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።